በቤንሻንጉል ጉምዝ ዋና ከተማ አሶሳ ውስጥ ነባር በመባል የሚታወቁት ብሔረሰብ አባላትን ጨምሮ የተለያዩ ኢትዮጵያውያን በስብጥር የሚኖሩባት ከተማ እንደሆነች ነዋሪዎቹ ይናገራሉ። ዛሬ በከተማው የተፈጠረውን ሁኔታ አስመልክቶ ያነጋገርናቸው ነዋሪዎች እንደሚሉት ቅዳሜ ዕለት በክልሉ ማኦኮሞ ወረዳ ቶንጎ ከተማ ጠቅላይ ሚኒስትር ዓብይ አህመድን ደግፈው ሰላማዊ ሰልፍ የወጡ ሰዎች ተደበደቡ በሚል መነሻ የተፈጠረው ግጭት በአምባሲ ወደ ተባለች ሌላ ከተማ ተዛምቷል። በእነዚህ ቀናት ውስጥ ነባር ብሔረሰብ ከተባሉት መካከል በቡድን ሆነው ከተማ ውስጥ ብጥብጥ ማስነሳታቸውን ና በስብጥር የሚኖሩ የተለያዩ ብሔረሰብ አባላት ላይ ከከተማው ወጡልን በሚል ግድያ፣ ድብደባ ና ንብረት መውደም ተፈጽሟል ይላሉ የክልሉ መንግስት ኃላፊዎች ና የጸጥታ አካላት። ነዋሪዎቹ ከቤት እንዳይወጡ ከማሳሰቡ ውጪ ምንም አልተደረገልንም ያሉ ነዋሪዎች በዛሬ ዕለት በብዛት ሆነው ዱላ በመያዝ ወደ ከተማው አደባባይ ወጥተው እንደነበር ስማቸው እንዳይገለጽ የጠየቁ አንድ የከተማው ነዋሪ ለአሜሪካ ድምጽ ተናግረዋል። ዛሬ ደግሞ የከተማው ነዋሪ የሆኑ ሌላው ብሔረሰብ አንድነት ሆኖ ይህን ነገር የሚያስቆምልን ክልል ብሎ ሰልፍ ወጥቷል። ያላቸውን ነገር ይዘው ሴት ወንድ ሳይል ወጣት ሳይል ሽማግሌ ሳይል ነው የወጣው። አብዛኞቹ ወጣቶች ናቸው። ትንሽ ከተረጋጋ በኋላ ሙሉ በሙሉ ግማሽ ከተማውን ወጣት ነው ዱላ በጀራ የያዘውን መሳሪያ ይዞ ሲንቀሳቀስ ያ ሰራዊት ደግሞ ግማሽ ከተማውን ተቆጣጥሮ ያረጋጋ ነበር ወደ እነሱ መንደር እንዳይገባ። በዚህ ምክንያት ከተማ ውስጥ ከፍተኛ ብጥብጥ እና ተኩስ ነበር። ተኩሱ በጣም ኃይለኛ ነው። ከጠዋት ጀምሮ እስከዚህ ሰዓት ድረስ ይተኮስ ነበር። አሁን ገና ከአንድ ሰላሳ ደቂቃ በፊት ነው የተረጋጋው። እንግዲህ ሁላችንም በስጋት ቤት ውስጥ ተደብቀን ያለ ነው። መከላከያም ኃይል አለ። የፌደራል ፖሊስም አለ። የልዩ ኃይል ፖሊስም አለ። የሞቱ ሰዎችም አሉ። በአካል ጉዳት የደረሰባቸውም አሉ። ማለየት አንችልም። እኚህ ነዋሪ ከሰላሳ ደቂቃ በፊት ነው የተረጋጋው ሲሉ እኔ ያነጋገርኳቸው ከምሽቱ አስራ ሁለት ሰዓት በኢትዮጵያ አቆጣጠር ሲሆን አሁን ከተማው በመከላከያ ሰራዊት ተረጋግቷል ይላሉ። ሌላ ስሙን መግለጽ ያልፈለገ ነዋሪ ጥቃቱ በከተማው ውስጥ ባለ ነው። የተለያዩ የብሔረሰብ አካላት ላይ ነው ስላሉ ራሳችንን ለመከላከል ወጥተን ነበር ይላል ፖሊሶች ናቸው በጣም እያጠቁን ያሉት አሁን በጣም እነሱ እኛን አሁን ህብረተሰቡ አይደለም እዚህ ጋር ፖሊሶች ናቸው እኔ በአይኔ ሰው ሲገደል አይቻለሁ ያው ቆመናል እኮ እኛ እዚ አካባቢ ላይ ብትር ብትር ይዘናል እኛ እኛ ደግሞ መሳሪያን ሲጀመር እኛ ምንም የለንም እንትን የሚጎዳው ብትር ብቻ ነው የያዝ ነው እነሱ ደግሞ ፍላሽ ይዘዋል ነዋሪዎቹ እስካሁን የአራት ሰው ህይወት አልፏል። ብዙ የቆሰሉ ሰዎች አሉ። በአምቡላንስም ሲወሰድ አይተናል ብለዋል። የብሔራዊ የቴሌቪዥን ጣቢያው የአንድ ሰው ህይወት ማለፉን ዘግቧል። መጀመሪያ ላይ ያነጋገርናቸው ነዋሪ እንዲህ ያለ ዘግናኝ ግጭት ከዚህ ቀደም በከተማው ተከስቶ አያውቅም ነበር ይላሉ። በጣም ስብጥር ያለ ከአሁን በፊት እንደዚህ አይነት ግጭት ተደርጎበት የማይታወቅ በጭራሽ እንዲያውም በኢትዮጵያ ሁሉ ቦታዎች ላይ እንደዚህ አይነት ግጭቶች በነበሩበት ጊዜ ይሄ ሰላማዊ በጣም ተስማምቶ ተግባብቶ አብሮ የሚኖር ህዝብ ነበር። አሁን ግን ከቅርቡ ጊዜ ወዲህ እንደተፈጠረባት በጣም ግጭት በሆኑ ወጣቶች እንደዚህ አይነት እንቅስቃሴ የተጀመረ፣ ሰው ፈርቶ ወደ ቤቱ ገባ። ግጭቱ እንዳይባባስም ፖሊስ የከተማውን ነዋሪ ከቤት እንዳይወጣ ይከለክል ነበር። ያም ሆኖ ግን አንዳንድ ጉዳቶች ደርሷል። በዚህ የተነሳ ነው ዛሬ ሰው አምሮ በወጣሁ በዚህ ጉዳይ ላይ ምላሽ ለማግኘት ወደ ቤንሻንጉል ክልል ፕሬዚዳንት አሻሌ ሀሰን የእጅ ስልክ ላይ ደውለን ነበር። ስልካቸው አይነሳም። የከተማው አስተዳደር ኃላፊም የእጅ ስልክ ላይ ደውለን ነበር። የሳቸውም አይነሳም። በቢሮ ስልክ ደውለን ነበር። አንድ ሰው አገኘን። እሳቸው ስሜን አትጥቀሱ፣ መልሱ ግን ይኸው ነው አሉ። አገር ሽማግሌዎች እየተጠቀም በማረጋጋት ስራ ላይ ነው እየተሰራ ያለው። አሁን መከላከያም የክልሉ ጸጥታ ኃይልም ተረጋግቶ ለማረጋጋት ስራ እየተሰራ ነው ያለው። አሁን ችግሩ ይቀረፋል የምን እምነት ነው ያለን። ያየሁትም ነገር ይሄ ነው ያነጋግርኳቸው የከተማው ነዋሪ መፍትሄው ያለው የክልሉ ባለስልጣናት ጋራ ነው። የፌዴራል መንግስትም ጉዳዩን በሚገባ ሊያጤ ሊያጤነው ይገባል ብለዋል። የከተማ ነዋሪ መፍትሄ አስተዳደር አለ። የክልሉ ዋና ከተማ ነው ሶዛ ማለት፣ የከተማ አስተዳደር አለ። ብዙ ሽማግሌዎች ያገራሉ ከበርታም ወገን ከሌላውን ብሄር እነዚህ ሰዎች ተውጧቶ ማክረው እነዚህ ወጣቶች መምከር ማስመከር እና ግጭቱን ማርገብ ሲገባ ምንም የሚደረግ እንቅስቃሴ የሚታይ የለም። እንግዲህ ውስጥ እሱን የሚሰሩትን ነገር አናውቅም። ህዝብ ግን ሰብስቦ ህዝብን ለማረጋጋት ህዝቡም ሽማግሌዎችን ሰብስቦ ይሄ ስራ መሰራት የነበረበት የመጀመሪያ ቀን ጀምሮ ነው። እስከ ዛሬ ድረስ ቆይቶ ይሄ ነገር እየተባባሰ እንዴት ማድረግ ያስተዳደሩ ድክመት ይመስለኛል። እንግዲህ ያው አንዳንድ ዛሬ ጠዋት ላይ በጥቂት ስርዓት አልበኛ ወጣቶች እንዲህ ጭቅጭት ተነስቷል እና ተረጋጉ የሚል በማይክሮፎን ያውጁ ነበር ከተማ ውስጥ ጠዋት ላይ። ከዛ በኋላ ደግሞ ቀጥለ ያለውን ነገር እስከአሁን ሰዓት ድረስ ምንም ነገር ለህዝቡ የሚታወቅ ነገር የለም። ለህዝቡ የሚነገር ነገርም የለም። ተረጋጉ፣ ይሄ ሆኗል እንደዚህ ሆኗል ተብሎ ለህዝቡ የሚገለጽ ምንም ኛውም አይነት ነገር ስለሌለ እንግዲህ አሁን ለጊዜው ጸጥታው ከሰላሳ ደቂቃ በፊት ከነበረው የተሻለ ነው። የፌዴራል መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር አቶ አህመድ ሸዴ በትናንትናው ዕለት በሰጡት መግለጫ የቅዳሜው የቦምብ ፍንዳታ ያልተሳካላቸው አካላት ያደርጉታል ብለው ከገለጿቸው ጉዳዮች አንዱ ግጭቶችን በተለያዩ አካባቢዎች የመቀስቀስ አዝማሚያ ሊኖር ይችላል ማለታቸው ነው። በቤንሻንጉል ጉምዝ ማኦ ኮሞ ወረዳ ቶንጎ ከተማ ቅዳሜ ዕለት ለጠቅላይ ሚኒስትር አብይ አህመድ የድጋፍ ሰልፍ የወጡ ነዋሪዎች በክልሉ ልዩ ፖሊስ ታጣቂዎች በተተኮሰ ጥይት የሁለት ሰው ህይወት ማለፉን፣ አርባ ሰዎች መቁሰላቸውን በትላንትና ዕለት ነዋሪዎችና የአጎራባች ወረዳ ፖሊስ ኃላፊዎች መግለጻቸውን፣ የክልሉ ፖሊስ ሁኔታውን ማስተባበሉን፣ ይህንን ተከትሎም ሰኞ ዕለት ባምባሲና አሶሳ ከተማ ግጭቱ መዛመቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። you will